የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚመሩት የተወካዮች ምክር ቤት አባላት ትላንት ሐሙስ የክስ ክርክራቸውን ቋጭተዋል። ትራምፕ የጆ ባይደንን አሸናፊነት የሚያረጋግጠውን የየክፍለ ግዛቶቹን የምርጫ ውጤት ለመቀልበስ በተደረገው ሙከራ በቀጥታ ተጠያቂ ናቸው በማለት ተከራክረዋል። በምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን በዲሞክራቶቹ የክስ ማጠቃለያ ላይ ያጠናቀረችውን ዘገባ ደረጀ ደስታ ያሰማናል። እንደ ኤሮፓ አቆጣጠር ጥር ስድስት በምክር ቤቱ ህንጻ ላይ የተፈጸመውን የአመስ ጥቃት አነሳስተዋል በሚል በቀድሞ ፕሬዚደንት ትራምፕ ላይ የተመሰረተው ክስ ማጠቃለያ በትናንትና ዕለት ተሰምቷል። በክሱ ሂደት ላይ በኤግዚቢትነት ከቀረቡት የቪዲዮ ምስሎች መካከል እዚህ የመጣነው ነው በዩናይትድ ስቴትስ ፕሬዚደንት ጥያቄ ነው የሚለው ይገኝበታል። በፕሬዚደንቱ ላይ የተመሰረተውን ክስ የመሩት የተወካዮች ምክር ቤት አባላት የመክፈቻ ክርክራቸውን የትራምፕን ዕጣ ለሚወሰኑት የህግ መወሰኛው ምክር ቤት አባላት ወይም ሴኔተሮች አሰምተው ጨርሰዋል። ክርክሩን ካሰሙት መካከል ዲሞክራቱ ጃኩዊን ካስትሮ ጥር ስድስት ማለት አሜሪካ አለም ሆኗን ለዓለም ሁሉ እናሳይ ብለዋል። ሌላዋ ዲሞክራት የምክር ቤት አባል ዳያና ደጌት በበኩላቸው እንዲህ ብለዋል በአመጹ የተሳተፉት ነውጠኞች ለህግ አስከባሪዎቹ የፕሬዚዳንት ትራምፕን ትእዛዝ እየተከተሉ መሆኑን በግልጽ ተናግረዋል። በሚሰሩት ወንጀልም እፍረት አልተሰማቸውም። ምክንያቱም ከጠቅላይ አዛዡ ትእዛዝ እየተከተሉ መሆኑን ስላወቁ እንደማይቀጡ ተሰምቷቸዋልና። ግን ተሳስተዋል። ባለፈው ረቡዕ የታየው የቪዲዮ ምስል የአገሪቱ ሕግ አውጪዎቹ የምክር ቤት አባላት ከነውጠኞቹ ጥቃት ሲሸሹ አሳይተዋል። ትናንት ሐሙስ የተሰማው የከሳሾች ክርክርም የቀድሞ ፕሬዝደንት ከአሁን በኋላ በየትኛውም የመንግስት ኃላፊነት እንዳይወዳደሩ ካልተደረገ ደጋፊዎቻቸውን ለተመሳሳይ ጥቃት ሊያነሳሱ እንደሚችሉ ተናግረዋል። ከተከራካሪዎቹ የምክር ቤት አባላት ዴሞክራቱ ቴድሊው እንዲህ ብለዋል። ከአራት ዓመታት በኋላ ፕሬዚደንት ትራምፕ ተመልሰው ቢወዳደሩ አልፈራም። የምፈራው ተመልሰው ቢወዳደሩ እንደገና ያሸንፋሉ። እንደገና ሲያሸንፉ ደግሞ ይህንኑ መልሰው ሊያደርጉት ይችላሉ። ላለፉት ሁለት ቀናት ዴሞክራቶቹ ትራምፕ አመፅን እንደገና ሊያበረታቱ ይችላሉ በማለት ተከራክረዋል። ምክንያቱም በ2020 በተደረገው ምርጫ መሸነፋቸውን እስካሁን ስላልተቀበሉ፣ የአገሪቱ ዋና ከተማ አሁንም በጥበቃ ስር ናት። ዴሞክረቱ ቴድሊው አሁንም ይቀጥላሉ። የወደፊቱን ዓመፅ ልታስቀር የምትችለውን ያችን one አንዲት ቃል እንኳ አይናገሩም። ምርጫው አልተሰረቀም። እስካሁን ያንን አላሉ። ያንን ባለማለታቸው ነው እስካሁን ድረስ ሙሉ ትጥቅ የታጠቁ የብሔራዊ ዘብ ወታደሮች ከደጅ የቆሙት። ትራምፕ ላይ የጥፋተኝነት ውሳኔ ለመስጠት ከዲሞክራቶች ድምፅ ጋር አስፈላጊ የሆኑትን ቢያንስ የ17 ሪፐብሊካን ምክር ቤት አባላትን ድምፅ የማግኘቱ ነገር አሁንም አጠራጣሪ ይመስላል። ክሱን የሚመሩት ዲሞክራቱ ጃሚ ራስኪን ግን ሪፐብሊካኖቹ ለሚያደርጉት ነገር ሁሉ ውጤቱን ከግምት እንዲያስገቡ በመጠየቅ ይህን ብለዋል። ፕሬዚደንት ትራምፕ ዲክሌርድ ሂዝ ኮንዳክት ቶታሊ ፕሬዚደንት ትራምፕ ያደረጉት ነገር ፍጹም ትክክል መሆኑን ገልጸዋል። ስለዚህ እንደገና ወደ ስልጣን ቢመለሱ ይሄ ነገር ይደገማል። ያን ጊዜ ራሳችንን እንጂ ማንንም መውቀስ አንችልም። የትራምፕ ተከላካይ ጠበቆች ደግሞ ዛሬ አርብ መከላከያቸውን ያሰማሉ። የቀድሞ ፕሬዚደንት ድርጊት አመፅ ስለማነሳሳት ከሚለው የሕግ መተላለፍ ጋር አይገናኝም በማለት ይከራከራሉ። በምክር ቤቱ አባላት በትራምፕ ክስ ጉዳይ ላይ የሚሰጠው ድምፅ ወይም የመጨረሻ ውሳኔ በሚቀጥለው ሳምንት መግቢያ ላይ ሊሆን እንደሚችል ይጠበቃል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።